ከኤስቤስ አማርኛ ጋር ነት ዜናውን ከማሰማታችን በፊት ርዕሰ ዜናዎችን ነሆ። በሜልበርን የተጣለው ገደብ ለሁለት ሳምንታት ተራዘመ። በኒው ሳውዝ ዌልስ 478 የሚሆኑ ሰዎች በኮሮና ቫይረስ ተያዙ። ከ250 በላይ የሚሆኑ የአውስትራሊያ የመከላከያ ኃይል አባላት ወደ አፍጋን ሊጓዙ ነው። የሚሉት የምሽቱ ዋና ዋና ዜናዎቻችን ናቸው። ዜና በዝርዝር ከምሽቱ ዜና ጋር ማርታ ጸጋው ነኝ። የሜልበርን ነዋሪዎች ለተጨማሪ ሁለት ሳምንታት በተጣለው ገደብ እንደሚቆዩ ተነገረ። ይህ ጠንከር ያለው ሕግ በተግባር እንዲውል የተወሰነው በዛሬው ሁለት ተጨማሪ 22 ሰዎች በኮሮና ቫይረስ በመያዛቸውና ሕገወጥ የሆነ የመተጫጨት ፓርቲን ነዋሪዎች በማድረጋቸው ነው። በተጨማሪም ከዛሬ ጀምሮ ከምሽቱ 3 ሰዓት እስከ ንጋቱ 11 ሰዓት ድረስ በተግባር የሚውል የሰዓት እላፊ አዋጅ ይፋ ሆኗል። የጤና ከፍተኛ ባለሙያ የሆኑት ፕሮፌሰር ብሬት ሰተን እንዳሉት ገደቦችን ማጥበቅ ከወረርሽኙ በፍጥነት ለመውጣት ግድ ነው ብለዋል። We know that the principles that underlie the, these, uh, new directions አዲሶቹ መመሪያዎችና ሕጎች ውጤታማ የሚሆኑት ሁላችንም የበኩላችንን ካበረከትን ነው። አሁን ያለነው ከገደሉ አፋፍ ላይ ነው። ይህንን ወደ ኋላ መመለስ ከቻለን፣ በትክክልም በውጤት እንደምናጠናቀቅ ተስፋ አለን። በኒው ሳውዝ ዌልስ በዛሬው እለት 478 ሰዎች በኮሮና ቫይረስ የተያዙ ሲሆን ከቫይረሱ ጋርም በተያያዘ ሰባት ሰዎች ህይወታቸው አልፈዋል። በቫይረሱ ከተያዙት መካከል 91 ያህሉ ቫይረሱን በሚያስተላልፉበት ወቅት በማህበረሰቡ ውስጥ የቆዩ ሲሆን የተቀሩት 290 ያህሉ ሁኔታቸው በምርመራ ላይ ይገኛል። የኒው ሳውዝ ዌልስ ፕሪምየር ግላዲስ በርጅክሊያን እንዳሉት በሲድኒ ግሪን ኤስ ባንክስታውን፣ ሜሪላንድ፣ ጊልፎርድ Granville, Blacktown, Mount We really need people in those communities just to stay home don 't leave your house don 't cut corners unless you absolutely have to, we just want people to stay still. በእነዚህ አካባቢ የሚኖሩ የህብረተሰብ ክፍሎች በቤታቸው እንዲቀመጡ እንፈልጋለን። የግድ መውጣት ከሌለባቸው በቀር ከቤት አይውጡ፣ ህግም አትተላለፉ። በምዕራብ ኒው ሳውዝ ዌልስ የሚኖሩም እንዲሁ በዌስት ዳቦና ዋልጌታ አካባቢ ላሉ የህብረተሰብ ክፍሎችም ስጋት አለን። እነሱንም የምንጠይቀው በቤታቸው እንዲቀመጡና ወደ የትም እንዳይዘዋወሩ ነው። ከ250 በላይ የሚሆኑ የአውስትራሊያ የመከላከያ ኃይል አባላት በአፍጋን ያሉ የአውስትራሊያን ዜጎችና የመኖሪያ ፈቃድ ያላቸውን ለማውጣት እንደሚጓዙ ተገለጸ። የውጭ ጉዳይ ሚኒስትሯ መሪስ ፓይን ለስካይ ኒውስ እንደገለጹት የሚላኩት አውሮፕላኖች ስፍራውን ለማረፍ አስጊ ያለመሆኑን እስኪያረጋግጡ ድረስ እንደማያርፉም ተናግረዋል። በካቡል አየር ማረፊያ ተጨናንቀው በአውሮፕላን ላይ ለመሳፈር ከሞከሩ ተሳታፊዎች መካከል ሲያስከትል አምስቱ መሞታቸውም ተገልጿል። በነገው እለት የሚኖረውን የአየር ትንበያ ስንመለከት በፐርስ በአብዛኛው ጸሐያማ 23 ዲግሪ ሴንቲግሬድ፣ አደላይድ ዝናባማ 15፣ ሜልበርን ዝናብ ሊኖር ይችላል 14፣ ሆባርት ደመናማ 12፣ ካምብራ ጭጋጋማ እና ደመናማ ሊሆን ይችላል 14 ዲግሪ ሴንቲግሬድ ሲድኒ ደመናማ 14፣ ኒውካስል በከፊል ደመናማ 19፣ ብሪዝበን ፀሐያማ 23፣ እንዲሁም ዳርዊን በአብዛኛው ፀሐያማ ይሆናል 34 ዲግሪ ሴንቲግሬድ። በመዲናችን በአዲስ አበባ የሚኖረውን የአየር ትንበያ ስንመለከት በነገው ዕለት በአዲስ አበባ ከፍተኛው 20፣ ዝቅተኛው 12 ዲግሪ ሴንቲግሬድ ይመዘገባል። በዚሁ ወደ ውጭ ምንዛሪ ዜናችን ስናልፍ አንድ የአሜሪካን ዶላር 44 ነጥብ 84 አንድ 2.89 አንድ የአውስትራሊያ ዶላር 33.04 የኢትዮጵያ ብር ተመንዝሯል። የምሽቱ ዜና በዚያው አበቃ። ላይክ ያድርጉ፣ ያጋሩ፣ አስተያየትዎን ይስጡ። ኤስፔስ አማርኛ በፌስቡክ